ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ማሐሪ አንድም ብዙም የሆነ የኪነ ጥበብ ሰው ነው። ውብ ሙዚቃዎችን ያቀነቅናል። ማኅበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችንም ይጽፋል። የተለያዩ የሙዚቃ መሳሪያዎችን ይጫወታል ያቀናብራልም። ከወንድሞቹ ጋር ሆኖ የመሠረቱት ማሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ከዚህ ቀደም ለአድማጮች ከቀረበው 79 አልበምና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም በዚህ ሳምንት አቅርበዋል። ዛሬ ምሽት አዝማች ስለተሰኘው አዲስ አልበሙና ከሙዚቃ ጋር የተያያዙ ሀሳቦችን ሊያጋራን ፈቅደዋል። አብራችሁን ቆዩ። ሄኖክን በእናንተ ከሳምንት ሳምንት መርጣችሁ በምታዳምጡን አድማጮች ስም አስቀድሜ አመሰግናለሁ። በጣም አመሰግናለሁ። ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ መፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ? ተመጋጋቢ ናቸው። ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው፣ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ። እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካት እና፣ ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ ገባና የነሱም የእነሱም ተጽዕኖ አለው በእርግጥ ግን ከበባችን ነው የ ቲንክ በአጠቃላይ ከበባችን ይመስለኛል፣ አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው። እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዚያ የተማርከው ግን ጥብቅና ነባሪ ሙዚቃ ዘርፍ የሚባለውን ክላሲካል ሚዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ? የያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለው እና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ፣ በታሪክም በምንም ካየ ነው በጣም ትልቅ ዣንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ፣ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መሪዎች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት። ምርጫ የለውም። ግን ምንድን ነው የምለው ሌላ አለም ደግሞ ባህላቸውን ካየህ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው። ከህፃንነታቸው ጀምሮ የነሞዛርትን ቤቶቨንም የኔሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ያ ትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንጻር እኛ ቤት ውስጥ ሲከፈትል ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ የጃዝ ሙዚቃን ይሰማ ነበር። የነ ስቲቪ ወንደርን፣ የነ ቦብ ማርላይን ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል፣ እንደገና የኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ እነ ጥላሁንን፣ አስቴርን እየሰማን ያደግነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሁለቱን ማስታረቅ የተቻለው ምንድን ነው? እንዳልኩ ነው። ክላሲካል ባክግራውንድ መማርህ የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦ ከዛ የፈለግንበትን አቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሮ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክል ነገር አለእና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም ከሁለቱ ሽፍት ማድረግ ማለት ነው እናሳቅ ተደባልቀው እናውቃለ ቀምሰናቸው ገብዝ ቁን አይተነ Zo asan lufen Zo no አሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችህን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለ። ሙዚቃዎችህ በነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለግከው? በጣም ጥሩ ጥያቄ ነው ሀብታሙ። መጀመሪያ ሙዚቃ ቱል ነው ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም። በአንድም በሌላም ወይ መዝሙር እንሰማለን፣ ወይ ዘናም ያደርገንን ሴኩላር የሆነ ነገር እንሰማለን። ለእኔ የሚሰጠኝ ትርጉም ምንድን ነው? አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ያደግነው እኔም ወንድሞቼ በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመርን መጽሐፍ ቅዱስ እያነበብን ያደግነው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደ ሰብእናም ቀርጸውናል። እኔ ሙዚቃ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛውም መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለእኔ ኮንሽስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እሰራለሁ። ነሰሰርሊ መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፔንድ ሳይት የሰውን መንፈስ ያነቃል። በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ እኔ መልዕክት ብዬ ሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁል ጊዜ ከሞራል ከመንፈሳዊነት አንጻር ነው እና እሱ ነው ይመስለኛል ይህን ያናይት ቅርጽ እንዲኖረው ያደረገው ሙዚቃ። ይህን ርዕስ ካነሳ ነው አይቀር በአዝማች አልበም ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በምሰማበት ሰዓት ሞጋሽነትንም እሰማለሁ፣ ይታየኛል። በተወሰነ መንገድ ግብረ ገብና ሃይማኖታዊ መሠረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁኑ ወቅት ለአንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ። ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው። ለአንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ያህል አልበምህ የመፈለግ ምክንያት ምንድን ነው? እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋ እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር እሄዳሉ ብዬ የጻፍኩት አንድም ዘፈን የለም ግን ከዚህኛው አልበሜም በፊት ሰባት ዘጠና ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞችም ይነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ከአዝማች ይልቅ በሰባት ዘጠና ምንድን ነው እንዳልኩ ነው እይታዎች። አንድ አርቲስት ለእኔ መሪ ነው ብዬ ነው ማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብዬናል። ሁላችንም ውስጥ አለ። እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሀሳቦች ነው ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ከኛ ማህበረሰባዊ ችግር፣ ደስታ፣ ሐዘን፣ ጉዞ ውጣ ውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው ይህን መልእክት የማስተላልፈው በቋንቋ ስለዚህ፣ የሚሰማኝ ህዝብ አለ የሚሰማኝ ህዝብ የምለው ነገር ይገባዋል ብዬ አምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው። በእኔ አተያይ፣ በእኔ መነፅር እንዲያይ አደርጋለሁ። ከዛ አንጻር የእውነት ጄንዊንሊ ውስጥ ያለውን ነገር ለማድረግ ነው ሁል ጊዜ ስጽፍ የተሰማኝ በመጽሐፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም ግን እንደ አጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም፣ ሰአሊውን በስዕሉ ተዋናዩን በትወናው የሚጽፈውን በመጽሐፉ። ሙዚቃችንም ይሄን ነገር መናገር አለበት፣ ይህን ተሸክሞ መድረስ አለበት ብዬ አምናለው በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው። i will going to go i i So won't you think you God damn it I want Only the I will go Yeah my friend Yeah my friend Now big Yeah We ain't no good quite በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወጣቶች ላይ ትኩረቱን ያደረገ መርሃ ግብርም ነው። የዛሬ ምሽት እንግዳችን እውቁ የሙዚቃ ሰው ሄኖክ ማህሪ ነው። አገር ፍቅር እንጂ ፍቅር አገር የለውም። ፍቅርን መዋደድ እንጂ ዘር ቀለም አይገልጠውም። ፈልግ ማልመጣ ለመወለዳ እንኳን እኔም እሷ ምሱም አምላክን እንመስላለን። ግፋት ባይኖር ትላቻ በፍቅርን በጣለን I'm in a I'm in people. mind i in my በዚህ አልበምና ከዚህ በፊትም በነበሩ ስራዎችህ የኢትዮጵያን ሙዚቃዎች ዓለም አቀፍ ቃና እንዲኖራቸው በምታደርጋቸው ጥረቶች ትታወቃለህ። ለዚያም ይመስለኛል ኮክ ስትዲዮን በመሰሉ መድረኮች አፍሪማን በመሰሉ ውድድሮች ላይ የመመረጥ እድልህ ከፍ እንዲል ያደረገህ። የሚነሳ አንድ ሙግት ላንሳ፤ የሀገራችን ሙዚቃዎች የሀገሬውን ቀለም ይዘው ዓለም አቀፍ አድማጩ ወደ እኛ እንዲያገኙ መስራት እንጂ ሌሎች ሀገራት በፈጠሯቸው ቀለሞች ውስጥ መግባት የራሳችንን ሊያሳጣን ይችላል የሚሉ አስተያየቶች ይደመጣሉ። ሄኖክ የዓለምንም ጆሮ እንድናገኝ ቀለማችንንም እንዳንለቅ ምን ማድረግ አለብን ብለት ትላለ? እውነት ነው፣ ይሄን ሙግት እውነት ነው አውቀዋለሁ። እኔ ግን ከእሱ ሁሉ በፊት ወደ ሆነች ቦይንት ልውሰድህ። ለምሳሌ እኔ ማንነኝ ብዬ ወደ ራሴ ያለው እንደ አርቲስት የታደግኩኝ እኔ ፒያሳን ነው ያደግኩት። መሀል ፒያሳ ሳድግ ወላጆቼ ዋኪንግ ዲስታንስ ሀገር ፍቅር ይሄዳሉ፣ ይዘውን ይሄዳሉ እኛን እኛን ይዘውን ሲሄዱ ፊልም ዩ ብለው ፊልም ይጋብዙናል። የቴክሳስ ፊልም፣ የህንድ ፊልም ይጋብዙናል። ፒያሳ ዙሪያውን ብዙ ሙዚቃ ቤቶች ነበሩ። እኛ ልጆች ሆነን እዛ ሙዚቃ ቤቶች የሚያልፉትን ሙዚቃዎች እንሰማለን። እንዳልኩ ወላጅ አባቴ ብዙ ኮሌክሽኖች ነበሩት። ሳድግ የበላው እየጠጣ ያደግኩት ይህንን ኢንቫይሮመንት ነው ይህንን ምልከታ ነው ይህንን ፒያሳ ውስጥ የሆነ አይደንቲቲ እኔ ላይ እየተሰራ ነው። እኔ አገርንም የምንወክለው ብዬ የማምነው ከቤታችን ውስጥ ከምናደርገው ካልቸር ነው። ሊከበር ይገባል ከሀገር በፊት ኢቭን ቤት ውስጥ ያለ ካልቸር ሊከበር ይገባል ብዬ አምናለሁ። እነ ኃይሌ እዛ አሩሲ የሮጡባት የገጠር መንገድ ነች። እነ ኃይሌን የሰራቻቸው እሱን ሪስፔክት ማድረግ ይኖርብናል ወደ አገር ከማደጋችን በፊት አምናለሁ። አርት ደግሞ በተፈጥሮ ነፃነት አለው። እውነት ነው። ሀገራዊ የሆኑ ቀለሞችን ይዘን ኢትዮጵያን ማስጠራት ምንም ምርጫ የለውም፣ ግን ሁላችንም ደግሞ የተለያየ ሰብእና አለን። እኔ እንዲህ ነኝ፣ ሳምባዲ ደግሞ ደብረ ማርቆስ ልትለው ትችላለህ። ወይ የጉራጌ ክፍለ ከተማ ውስጥ የሆነ ብቻ ውስጥ አድጎ የሆነ ቀለም ደግሞ ይዞ ያድጋል። ሶ ኢንዲቪዥዋሊ የአርቲስት ፍሪደም ሊከበር ይገባል ብዬ ነው የማከብረው መጀመሪያ። ምክንያቱም ዊኬንድ የሚባለው አርቲስት አለ፣ አሁን አቤል ተስፋዬ። አቤል የት ነው ያደገው ስትል፣ ካናዳ ውስጥ የካናዳን ውሃ እየጠጣ አደገ። አሁን ግን አለም ላይ ትልቅ ተጽዕኖ አሳድሯል። ግን አቤል ተስፋዬ ከኢትዮጵያ እንላለን። የአርት ነፃነቱ ይጠበቅ ከዛ ባሻገር ግን ሌሎቹን የተሰጠው ሰው ደግሞ ያንን ያደርጋል። አሁን አንተ ባልከው ቀለም ደግሞ ያስጠራል። መጨረሻ ላይ ግን የሚያግባባን ምንድን ነው? አርት ዩኒቨርሳል ላንጉጅ መሆኑን፣ ሙዚቃ ዩኒቨርሳል ላንጉጅ መሆኑን የምታውቀው በየትኛው መንገድ። ሂድ፣ አንደኛ ኢትዮጵያ መጠራቱ አይቀርም። ሁለተኛ እኔ የምችለውን ባረግ ነው የሚያምርብኝ። የማልችለው ነገር ውስጥ ብገባ አሁን ቲፒካል የሆነ አንድ በጣም ቱባ ነገር ውስጥ ብገባ እኔ እድሜንም ንፈጅብኝ ይችላል። ከዚህ በኋላ እኔ እንዳልኩ እንግሊዝኛ ዘፈኖችን በፊት ክለብ ውስጥ ዘፍን ነበር። እንግሊዝኛ ዘፈኖችን እየዘፈንኩ ነው ወደዚህ ወደ ራሴም ነገር ለመምጣት የሞከርኩት እንጂ ስጀምር በሀ ብዬ የጀመርኩት በእንግሊዝኛ ዘፋኝነት ነው። ፒያኖ ኒዥም ከባንዶችም ጋር እንዲሁም የተለያዩ ባንዶች ስሰራ ያ ኢንዲቪዥዋል ነገር ቦታ ሊሰጠው ይገባል ብዬ አምናለው እንደ አርቲስት ች ጋር የመሰረታችሁት ማሀሪ ብራዘርስ ባንድ አስራ አምስት ዓመታትን አሳልፈዋል። ይህን ያክል ዓመት የቆየ የኢትዮጵያ ባንድ ስለመኖሩም እርግጠኛ አይደለሁም። የዚህ ስኬታችሁ ሚስጥር ወንድማማችነታችሁ ነው ወይስ ለሙዚቃ ያላችሁ የጋራ ስሜት ተመሳሳይ መሆኑም ይጨምራል? ሁለቱም ዋጋ አላቸው። በእውነት ሳልዋሽ የምናገረው ወንድማማች መሆናችን እውነት ነው። ትልቁን ጥንካሬ፣ ትልቁን ቦንድ፣ ትልቁን ጥምረት ቦታ ያስይዛል። ሲቀጥል ግን ከዛ ባልተናነሰ ሙያው ላይ ያለን ፍቅር አንድ ነው፣ እኩል ነው፣ ሁልጊዜም የማይበርድ ነው። ሁልጊዜም ፍቅሩ፣ ትጋቱ፣ ጉጉቱ ሁልጊዜ የትኩስ ነው። በሶስተኛ ደረጃ ግን ሁልጊዜ ብዙ ጊዜ የማትታይ አንድ ሳይድ አለች። ምንድን ነው ሰዎች ተሰብስበው ስራ ሲሰሩ ይውደዱትም አይውደዱትም፣ ሳይንስ ይሁንም አይሆንም፣ መጨረሻ ላይ ቢዝነስ ሳይድ አለው። የቢዝነስ ሳይዱ ይረሳል። በተለይ አርት ላይ እንዴት አትጓደዱም አብራችሁ ብትቀጥሉ ይባላል። ግን ቢዝነስ ሳይዱንም አክብረህ ትሪት ካላረከው ወንድማማችን ብትሆን ይበላሻል። እኛ ከመጀመሪያ ደይዋን የነበረን የሶስት አራት ዓመት ልምድ ነበረን። ከሌሎች ባንዶች ጋር ስንገናኝ ምንድን ያደረግነው ኦርጋናይዝድ ሆኖ በስነ ስርአት ስራው እንደ ስራ ተከብሮ ኮምፕቲሽን ውስጥ ገብተን አሸንፈን ቢዝነሱንም መስራት እንዳለብን እናውቅ ነበር። ሶ እሱ ፓርት በደንብ አንድል መደረጉ ደግሞ ሶስተኛ ፋክተር ነው። ስራዬ ብሎ ሰው ሀያ አራት ሰዓት እያሰበ ሶስት መቶ ስልሳ አምስት ቀን በትጋት የሚሰራው ስራ ራሱን ይከፍላል ወይም ራሱን ይሸልምሃል። ስለዚህ ከኛ ከወንድማማቾች ውጪም በጣም ብዙ ዓመት አብረውን የተጓዙ ጓደኞቻችን አሉ። ኦልሞስት ወንድሞቻችን ነው ምላቸው። ስለዚህ ቀጥ ብለው በስነስርዓት እንዲ አብረውን እንዲጓዙ ያደረገው ምንድን ነው? ስነስርዓት ያለው ኦርጋናይዝድ የሆነ የስራ ኤቲክስ እና በቃ ስራ ነው። ደሞዝ የሚከፈልበት በፌር በሆነ እኩል እንኳን ባይሆን ፌር በሆነ መስተናገድ ሁላችንንም በሚያስደስት መልኩ ሁሉንም ሰው ትሪት ለማድረግ በምንሞክርበት ሂደት ውስጥ ነው። ያ ጥንካሬና አስራ አምስት አመትም እንድንጓዝ ያደረገ ብዬ አምናለሁ። ብዙ ጊዜ የሚፈርሱት ባንዶች ችሎታ ስለሌላቸው፣ ስለማይዋደዱ ሳይሆን ቢዝነስ ሳይዱን በደንብ ትሪት አያደርጉት። ስለዚህ እሱ ትልቁ እንትን ይሆናል ወደ መፍረስ ወደ መበተን ወደ ጸብ የሚያመራው። ስለዚህ ቢዝነስም እንደሆነ አውቀው ሳይንሳዊ በሆነ መልኩ መስተናገድ አለበት። እኛ ታክስ ፔየር ነን በስነ ስርዓት ታክስ እንከፍላለን መንግስት ያቀናል በሪሲት ነው ስራ የምንሰራው ከመጀመሪያው ጀምሮ ስታንዳርድ ያለው ነገር ለማድረግ በጣም ሞክረን እንደውም ፓዮኒር ነን ማለት እችላለሁ በድፍረት ብዙ ጊዜ እስካሁንም የማየው ቻሌንጅ ምንድነው ብዙዎቹ ኦርጋናይዝድ አይደሉም። ያንን ያንን ነገር ሪስክ መውሰድ አይፈልግም ያው በተፈጥሮ ብዙ ሙዚቀኛና እሱ እሱ ነገር ላይ ደፈር ብሎ ሪስክ ወስዶ ስነስርዓት ያለው ስራ እንደሆነ አውቆ ሀያ አራት ሰዓት ነው የምንሰራው ሶስት መቶ ስልሳ አምስት ቀን ዴዲኬትድ ሆነን የምንሰራው ስራ ስለሆነ ቢዝነስም ነው። እሱ ፓርቲ ይመስለኛል ትልቁ። እንደውም ከማሀሪ ብራዘርስ ጋር ሆናችሁ የቴዲ አፍሮንና የዘሪቱን ከበደን የማይረሱ የመድረክ ስራዎችን አጅባችኋል የሌሎች በርካታ በመድረክ ላይ የተደነቁ የሙዚቃ ስራዎችንም አጃቢ ሙዚቀኛ ሆናችሁ ሰርታችኋል። ያለ እናንተ ያ ዝግጅት ዝግጅት አይሆንም ነበር ያላችሁ፣ አሊያም ይህንን አበርክቶታችሁን ቆጥሮ የምስጋናና አድናቆት መልእክቱን ይላከላችሁ ተመልካች ወይም የኪነ ጥበብ ሰው አለ ወይ? የሚገርምህ እንግዲህ ኦልሞስት ያልሰራ ነው እንደ ባንድ ሆነን ያልሰራ ነው አርቲስት። እሱን መቁጠር ይቀላል ከሰራ ነው ከመቁጠር። ማንረሳቸው ግን ሁለት አሁን ዘሪቱ ለእኛ በጣም ልዩ ቦታ አላት። ዘሪቱ እኛ ስም ኖሮን አይደለም ያወቀችን ው ከነበረን በልጅነት ነው የምንተዋወቀው እና እሷ ኤሌመንታሪ ሆና እኛ የአሬድ ሙዚቃ ትምህርት ቤት ሆነን የሄድን ለእነሱ ለትምህርት ቤት ንጫዋት ነበር። በዛ ጊዜ ነው የነበረን ትውውቅ። ከዛ በኋላ ግን አድጋ እነዛን አልበሞች ሰርታ ያንን አልበም ሰርታ ባንድ ስትፈልግ የታወቁ ባንዶች ጋር አልሄደችም። እኔ ጋ መጣች። ባንዳችሁ ሁልጊዜ የምታወሩትን ሁልጊዜ እንመሰረተዋለን የምትሉትን በአንድ አሁን ነው መመስረት ያለባችሁ ከእናንተ ጋር ነው መጫወት የምፈልገው ያለች የመጀመሪያዋ አርቲስት እሷ ነች። አምናብን ኢቨን ወይ ቢፎር ተቋቁሞ መሃሪ ብራዘርስ ሳይባል ማለት ነው የመጀመሪያ ሶ እኔና እሷ አሁንም ድረስ በጣም ጥሩ ቤተሰባዊ ወዳጅነት አለን በሙዚቃም በብዙ ነገርም፣ እሷን የእሷን አልረሳውም። ሁልጊዜ ለእኛ እዚህ ጋ መድረስም ትልቁን አለት ያስቀመጠችው ዘሪቱ ነች። በሁለተኛ ደረጃ የሚገርመኝ ተሄዲት አደሰ አሜሪካን ሀገር ወደ አስራ ሰባት ዓመት ቆይቶ አዲስ አበባ የዛሬ ሰባት ዓመት መሰለኝ ካልተሳሳትኩ፣ ሰባት ስምንት ዓመት ለመጀመሪያ ጊዜ አዲስ አበባ መቶ ሾው ሊሰጥ ሲል ከኛ ጋር ነው የተጫወተው እና እኛ በጣም ተጨንቀን ነበር። ቴዲን የሚያክል ትልቅ አርቲስት ለማጀብ ምን ያህል ብንጠነቀቅ ነው ደስ የሚለው ብለን በጣም አጥንተን ጠበቅ ነው እና እሱም የመጀመሪያ ቀን ሊያቸው ብሎ መቶ ሁለት ዘፈን አልዘፈንም በቃ በቃ በቃኝ በቃ ጠግብ ያለዋለ በቃ፣ እርግጠኛ ነኝ ትልቅ ስራ ነው የምንሰራው ብሎ በአምስትና በአስር ደቂቃ ሲደሰት ለእኛ ተአምር ነበር። እና ሁልጊዜ እሱም ስናገኘው በጣም ነው የሚያመሰግነን። እና ለእኛ ይሄ ሁለቱ በጣም ትልቅ ኩራት አለኝ። አሁን ይሄ እነዚህ ሁለት አርቲስቶች ሁሉም በብዛት ከቴዲ አፍሮ ጀምሮ ደግሞ በብዛት ከኛ ጋር ተጫውተዋል። ሁሉም ደስተኛ እንደሆኑ ነው የማውቀው። የሁለቱ ግን ይለያል። የቴዲ ታዲስና የዘሪቱ ዘሪቱ የሚለውን ቀደም ባሉት ዓመታት የሰራችሁትን ስራ አስታውሰዋለሁ። ለመልካም ስራችሁ ምስጋና ትንሹ ነገር ይመስለኛል። የሚገርም አይነት የመድረክ ቅንብርና መናበብን ያላችሁ የሚገርም ነው። ከመላይታችን በፊት ቀደም ብሎ በቃና፣ አሁን ደግሞ በአቦል ቴሌቪዥን ላይ ስለ ሙዚቃ የሚያወራ አንድ ትርኢትም መሪ ነህ። ያን ትርኢት ቀድሞ ነገር መጀመሪያ የፈለክበት ምክንያት ምንድን ነው? በትርኢቱ ውስጥስ ማስተላለፍ ወይንም ደግሞ ማሳየት የምትፈልገው ነገር ምንድን ነበር? ሙዚኮሎጂ ሾው ነው። ባለሙያ ከሙዚቃ ከመጫወት ባሻገር ፍልስፍናውን፣ ሀሳቡን፣ ራእዩን የሚያወራበት ባለሙያ ከባለሙያ ጋር ሙዚቀኛ ከሙዚቀኛ ጋር ሲጫወት ምን ይመስላል የሚል ፎርማት ያለው ሾው ነው። እሱ ሾው እኔ አይምሮ ላይ ብዙ ጊዜ ሆኖታል። እኔ ብዙ ጊዜ ለኢንስፒሬሽን የምናያቸው ቪዲዮች አሉ። አፍሪካ ትልቅ ጃይንት፣ የአፍሪካ አርቲስቶች፣ የአሜሪካ አርቲስቶች ምንድን ነው የሚያስቡት ስቴጅ ላይ ከመጫወት ባሻገር ከኋላ ስቱዲዮ ውስጥ ምንድን ነው የሚመስሉት? ኑሯቸው ምን ይመስላል? ጆርኒያቸው ጉዟቸው ምን ይመስላል የሚለው ነገር ሁሌ ፋሲኔት ያደርገናል እና ያለን ዶክመንታሪዎች እንደዚህ እና አንድ ጊዜ ሌጀንድስ ኦፍ ጃዝ የሚል እንደ የአሜሪካ ነገር ውስጥ የሚታይ የጃዝ እንደዚህ አይነት ሾው ሆስት የሚያደርገው ሰው ፒያኒስት ነው። ፒያኖ ተጫዋች ነው። አፍሮ አሜሪካን ነው። እሱ ሰውዬ ካየሁ በኋላ በጣም ይሄ ሀሳብ መጣ አይምሮዬ ላይ ይሄ ነገር እኛ ጋር መሆን ይችላል እና ክፍተት ደግሞ ይታየኝ ነበር ብዙ ጊዜ ሚዲያዎቻችን የቻለትን ያደርጋሉ። በእርግጥ ግን አንድ ቤዝ ፕሌየር ቤዝ የሚጫወት ሰው ምንድን ነው የሚያስበው? አንድ ጊታር የሚጫወት ሰው ምን ያስባል? በስቴጅ ላይ ቆሞ ሲጫወት ህይወቱን ዴዲኬት አድርጎ ዘፋኝ ሲያጅብ ወይም ከባንዶች ውስጥ ሲጫወት ምንድን ነው ፊሎዞፊው? ጊታሪስት ስለመሆን ምን ያህል ይፈጃል? ምን ያህል እድሜ ይፈጃል? ምን ያህል እውቀት ይፈልጋል? ይሄ ነገር ለህዝብ ህዝብ አይቀርብም። ሚዲያዎቻችን ላይ ትንሽ ክፍተታ ያለው እኛ መሙላት እንችላለን። ብያ ምን ነበረ፣ አንደኛ እኔ ከጓደኞቻችን ሻይ እየጠጣን ዲስከስ እናደርጋለን ሙዚቀኞች፣ እንደዚህ እንደዚህ አይነት ኮንሰርት ቢኖር፣ እንደዚህ እንደዚህ ቢሆን፣ እሱን ነገር ነው ወደ ቴሌቪዥን ያመጣሁት እና ሲምፕሊ ከኢንስፓሬሽን ከእንደዚህ አይነት ኤነርጂ የመጣ ነው። ብዙ ጓደኞች ኢንካሬጅ ያደረጉኝ ነበር፣ ለምን አትጀምረውም? ጀምረው፣ አሪፍ ነው ለውጥ ያመጣል። እንዳለውም ደግሞ አሁን ከመስራት ከጀመርን አንድ አመት ኦልሞስት ወደ ሁለት ዓመት የተጠጋን ነው በጣም ብዙ ሰው ወደደው። ብዙ ሙዚቀኛ መሆን የሚፈልጉ ትናንሽ ልጆች ቤታቸው ቁጭ ብለው የሚያዩት ኢንስፓየርድ የሚሆኑበት እንዲጎብዙ የተገፋፉበት ራዕያቸውን እንዲያዩ እንዲመለከቱ የሆነበት ሾው ነው እንደሆነ ይነግሩኛልና፣ በአዲሱ የሙዚቃ አልበምህ ውስጥ እነማን እንደተሳተፉና የቀጣይ ዘመን ግብህ ምን እንደሆነ ባጭሩ ለአድማጮች ንገርልን። ዜማ ግጥም ሙዚቃ ቅንብር እንግዲህ እኔ ነኝ የሰራሁት በአብዛኛው ያ ማለት ግን ኮንትሪቢዩት ያደረጉ ሰዎች የሉ ማለት አይደለም። ወንድሞቼ በጊታር እና በቤዝ ሮቤል እና ሉዋ የተወሰኑ ትራኮች ላይ በላይቭ ቤዝ እና ጊታር እንዲጫወቱ አድርጌ ያለው። ከዛ ባሻገር ቸሊና አንድ ዜማ ላይ አብራኝ ተሳትፋለች፣ ተጫውታለች። እዛ ሌላ ዜማ ላይ ደግሞ ዝራ ኢሳ ይባላል ወይም ኢዚ አዲስ ወጣት የሂፕሃፕ አርቲስት ነው። ከሱ ጋርም አንድ ዜማ ላይ አብረኝ ኮላቦሬት አድርጓል። ከዛ በተረፈ ኩኩሉ የሚል ዜማ ላይ ከአፍሪማም ኮክ ስቱዲዮም ጋር ትውቅ የነበረን ኬንያን እና የእስራኤላዊ አርቲስቶች ጋር ኮላቦሬሽን እነሱም እንደዚሁ ስቱዲዮ ገብተን እሱ ዜማ ላይ አብረን ኮላቦሬት አድርገናል። በግጥም ዳዊት ተስፋ አንድ ግጥም ላይ አግዞኛል። ማሲንቆ ተጫዋች ወንድሜና ክፍሌ ማሲንቆቹን በሙሉ የምትሰሟቸውን እሱ ነው አብሮኝ የተጫወተው። ይህንን ይመስላል። እነዚህን አርቲስቶች ይዣለሁ። ያው ብቻዬንም ቢባል ሙሉ በሙሉ እንደዛ አይደለም ያገዙኝ ሰዎች አሉ። እጅግ በጣም አመሰግናለሁ። ድምፃዊ፣ የዜማ ውጭና፣ ገጣሚ፣ የሙዚቃ መሳሪያ ተጫዋችና አቀናባሪ ምንህ ሄኖክ ማሪ አዝማች በተሰኘው አዲስ አልበምህ መውጣት ማግስት በሙዚቃዎችና ተያዥ ጉዳዮች ላይ ሀሳቦችን ስላጋራሃን በእጅጉ አመስጋኞች ነን። መልካም ሁሉ ነገር ይግጠምህ። መልካም ቀን ይሁንልህ። በጣም በጣም በጣም እግዚአብሔር ስትልኝ አመሰግናለሁ። Când îmi dărețe cu-o fără Îți dâmpa suară fobăt Și-e clar de-gmocă pără De You said I will, you you shall It's on camera for a good አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በድምፅ ምህንድስናው አብረናችሁ አምሽተናል። የሳምንት ሰው ይበለን። መልካም ምሽት።